ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታሳሳያ 2007 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና ቆንጅ ይታየነን። ችግሮች እውነትም በትክክል አሉ። ስራ አለው ችግሩ። እንግዲህ ነጻ አገልግሎት እየሰጠውኝ ነው። ረዳት ፕሮፌሰር መረራ ጉዲና ከአዲስ አበባ ዩኒቨርሲቲ ተባረዋል የሚሉትን የሰሞኑን ዘገባዎች በተመለከተ ከሰጡን ቃል የተወሰደ ነው ያደመጣችሁት። የኢትዮጵያ ፖለቲካ በአውሮፓውያን አሁን በሚያልቀው 2014 ዓ ም ምን ይመስል ነበር? መለስ ብሎ የሚቃኝ ዘገባ ደግሞ የምሽቱ አብይ ርዕስ ይሆናል። ሌሎችም ዘገባዎች አሉን። ከርዕሶች ከዜናዎቻችን ደግሞ ዋና ዋናዎቹ ካሜሩን ቦኮ ሐራም ላይ የሮኬት ጥቃት አደረሰች። የጠፋው የኢንዶኔዥያ አይሮፕላን ፍለጋ አሁንም እንደተጠናከረ ነው። ወደ ጣሊያን ሲጓዝ ተቃጥላ በነበረች መርከብ ላይ የነበሩ ተሳፋሪዎች በሕይወት የተረፉት ሙሉ በሙሉ እንዲወጡ ተደረገ የሚሉ ዋና ዋና ዜናዎች አሉን። ለሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ፕሮግራሞች ተሰናድተዋል። መልካም ምሽት። ካሜሩን ከናይጄሪያ ጋር የሚያዋስኗት የድንበር ከተሞችን የተቆጣጠሩትን ቢያንስ ወደ አንድ ሺህ የሚሆኑ የቦኮ ሐራም ተዋጊዎች በሮኬት ማጥቃቷን ተናገረች። ነውጠኛው ቦኮ ሃራም አሺጋሺ የተባለውን ከተማ በርካታ በአካባቢው የሚገኙ መንደሮችን በከፊል እንደሚቆጣጠሩ ታውቋል። የቪኦኤ ጋዜጠኛ ሞኬ ኤድዊን ኪንዜካ ከያውንዴ እንደዘገበው ቦኮ ሃራም በርካታ ሴት ልጆችን ጠልፎ ካለፈው አርብ ጀምሮ በግዳጅ ከተዋጊዎቹ ጋር እያጋባ መሆኑን የሀገሪቱ መንግስት ገልጿል። ዝርዝሩን ትዝታ በላቸው ይዘዋለች። የካሜሩን ወታደራዊ ቃል አቀባይ ኮሎኔል ባጃክ እንዳሉት ወደ አንድ ሺህ የሚሆኑ የባኮ ሀራም ተዋጊዎች ሰባት ናይጄሪያን የሚያዋስኑ ድንበሮች ውስጥ በከፊል ተቆጣጥረዋል። በመንደሮች ውስጥ የሚገኙ ሴቶች ልጆችንም ጠልፈዋል። ሰሜን ነው ሰርቪስ ደ ንሰኝመንት ላ ሲ ንርማን ኮንኮርዳንት አውሳ ቦኮ ሀራም ገብቶ ዕድሜያቸው ከ12 እስከ 15 የሚሆን ሴቶች ልጆችን ሰብስቦ እንደወሰደና ከተዋጊዎቻቸው ጋር በግዳጅ እንዳጋባቸው ለዚህም በሐውሳ ቋንቋ የተጻፈ ማስረጃ እንደተገኘ መንደርተኞቹ ነግረውናል ነው ያሉት ኮሎኔል ዲዴር ባቻክ። ባኮ ሃራም ካለፈው ዓመት ጀምሮ ሴቶች ልጆችን እየጠለፈ በባርነት መሸጥና ለተዋጊዎቹ ማጋባቱን ቀጥሎበታል። ይህ ድርጊቱ ከፍተኛ ዓለም አቀፍ ትኩረት የሳበ ሲሆን፣ ሴቶች ልጆችን ከጠለፋ ለመከላከል የናይጄሪያ መንግስት የሚያደርገው ጥረት እስካሁን ስኬት አላሳየም። አሁን ታዲያ ባኮ ሃራም የሴቶች ልጆች ጠለፋውን በካሜሩንም እያስፋፋ ነው። ቦኮ ሃራም በካሜሩን ድንበር ላይ ባለፈው ሳምንት የተያዙ ወደ አንድ መቶ የሚሆኑ ተዋጊዎቹንም ለማስለቀቅ እየተዋጋ መሆኑ ታውቋል። ሆኖም የካሜሩን የኢንፎርሜሽን ሚኒስትር ኢሳ ባካሪ የሀገራቸው የአየር ኃይል ነውጠኞቹን ለማስለቀቅ የአየር ድብደባ እያካሄደ መሆኑን ተናግረዋል። ትናንት እሁድ ማለዳ በረራ ላይ እንዳለ የጠፋው የኢንዶኔዥያ አውሮፕላን አሁን ያለው ምናልባት ባህር ወለል ላይ ሳይሆን እንደማይቀር የኢንዶኔዥያ የፍለጋና ሰውን ከአደጋ የማውጣት መስሪያ ቤት ኃላፊ አስታወቁ። የኤጀንሲው ዲሬክተር ባምባንግ ሱሊስቲዮ ዛሬ ጃካርታ ላይ ለጋዜጠኞች መግለጫ በሰጡበት ወቅት 162 ሰው ይዞ የተነሳው ኤርበስ 320 አውሮፕላን ኢንዶኔዥያ የባህር ዳርቻ አካባቢ ጃቫ ባህር ውስጥ ወድቆ ሊሆን እንደሚችል አመልክተዋል። በተሰጡት የአካባቢ ጠቋሚ መረጃዎችና አይሮፕላኑ ሊወድቅ የሚችልበትን ቦታ ስንገምት ሊሆን የሚችለው አይሮፕላኑ አሁን የሚገኘው ባህር ወረር ላይ ነው። የአውሮፕላኑ መውደቅ ተከትሎ የሀገራቸው የአቪዬሽን አሰራሮች ሁሉ በድጋሚ እንዲፈተሹና እንዲጠኑ ትዕዛዝ ማስተላለፋቸውን ፕሬዚደንት ጆኮ ዊዶዶ ተናግረዋል። በጣም ነው የደነገጥኩት። የመንገደኞቹ ቤተሰቦች አሁን ያሉበትን ሐዘን እገነዘባለሁ። መላው የኢንዶኔዥያ ሕዝብም አብሮ እያዘነ ነው። እየተካሄደ ባለው ዓለም አቀፍና ግዙፍ የፍለጋ ዘመቻ ውስጥ መርከቦች፣ አውሮፕላኖችና ሄሊኮፕተሮች እየተሳተፉ ሲሆን ዩናይትድ ስቴትስን ጨምሮ ብዙ ሀገሮች በፍለጋው ለመሳተፍና ለማገዝ ዝግጁ መሆናቸውን አስታውቀዋል። ኢንዶኔዥያ በራሷ ብቻ አስራ ሁለት መርከቦችንና እጅግ በርካታ ቁጥር ያላቸውን ፈጣን ጀልባዎች ለፍለጋው ማሰማራቷን ሱሊስቲዮ አመልክተዋል። ፍለጋው በሚካሄድበት ስፋት ያለው የባህር ገጽታ ላይ አንዳንድ ስብርባሪ አካላት መታየታቸውን የሚጠቁሙ መረጃዎች ተሰምተዋል። ይህን አስመልክቶ ለጋዜጠኞች የተናገሩት የኢንዶኔዥያ ምክትል ፕሬዚደንት ዩሱፍ ካላ የተጨበጠ ነገር አለመኖሩን ነው ያመለከቱት። የቀረቡልንን መረጃዎች ፈትሸናቸዋል። ይሁን እንጂ እዚያ አንዳች ነገር ስለመኖሩ ማረጋገጫ ሊሆን የሚችል በቂ ማስረጃ አላገኘንም። ባንክካል ባንካላን ባን የሚባለው ቦታ እነዚያ ስብርባሪ አካላት ታይተዋል ከተባለ በት ወደ ሰሜን ይላል። ይሁን እንጂ ሁሉም መረጃ እየተፈተሸና ክትትል እየተደረገበት ነው ብለዋል። በበረራ ቁጥር 8501 ተመዝግቦ ከኢንዶኔዥያዋ ከተማ ሱራባያ የተነሳው አውሮፕላን ማረፊያው ሲንጋፖር ለመድረስ ግማሽ መንገድ ላይ ሳለ ነበር በሀገሩ ጊዜ ትናንትና እሁድ ማለዳው ላይ ከመሬት ጋር የነበረው ግንኙነት ተቋርጦ ከሰማዩ ላይ የጠፋው። አራት መቶ ሰባ ስምንት ሰው አሳፍራ ከግሪክ ፓትራስ ወደብ ወደ ጣሊያን አንኮና አድሪያቲክ ባህር ላይ ስትቀዝፍ ቃጠሎ በተነሳባት መርከብ ላይ የነበሩ በሕይወት የተረፉ ሰዎችን ሁሉ ማውጣት መቻላቸውን የጣሊያን ባለሥልጣናት አስታወቁ። በቃጠሎ ምክንያት የሞተው ሰው ቁጥር አምስት መድረሱ ተነግሯል። በጣሊያን ባንዲራ ስር ስትንቀሳቀስ የነበረችው ኖርማን አትላንቲክ መርከብ ላይ የመጀመሪያው ሰው መሞቱ የተነገረው አደጋው እንደደረሰ ሲሆን የአራቱ ሰዎች አስክሬን የተገኘው ከአንድ ቀን በኋላ ዛሬ መሆኑ ታውቋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከኢራን ጋር የኒውክሊየር መርሃ ግብረዋ ላይ ስምምነት ሊደረስ እንደሚችል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። በከፍተኛ ዲፕሎማሲያዊ ደረጃ በሚደረገው ጥረት ማንኛውም የመጀመሪያ እርምጃ አስፈላጊ መሆኑንም ፕሬዚደንቱ ጠቁመዋል። የኢራን ምጣኔ ሀብት በማዕቀቦች ሳይኮረኮም ማደግ እንዲችል አስተዋጽኦ የሚያበረክት ክትትልና ቁጥጥር የሚደረግበት የኒውክሌር ልማት እንዲኖራት በሚያደርግ ግንኙነቶቻችን እንደሚሻሻሉ ተስፋ አድርጋለሁ ብለዋል ሚስተር ኦባማ ኤንፒአር ለሚባለው ራዲዮ ጣቢያ በሰጡት ቃለ ምልልስ። ከሰሜን ኮሪያ ጋር የጋራ ስጋት በሆኑ ጉዳዮች ላይ ለመወያየት አንድ የደቡብ ኮሪያ ባለሥልጣን ሐሳብ አቀረቡ። የውይይቱ ነጥቦች በኮሪያ ጦርነት ጊዜ የተለያዩ ቤተሰቦችን ማገናኘትን እንደሚጨምር ታውቋል። የደቡብ ኮሪያው የውህደት ሚኒስትር ሪዮ ካሌልጄ ዛሬ ለጋዜጠኞች በሰጡት መግለጫ ግብዣው ለፒዮንግያንግ በይፋ መላኩን ተናግረዋል። ሰሜን ኮሪያ ግብዣውን ከተቀበለች ድርድሩ በደቡቡ ሚኒስትር ሪዮ ኪልጄና በሰሜኑ አቻቸው ኪም ያንጎን መካከል በመጪው ወር ፒዮንግያንግ ውስጥ ይካሄዳል። ሀገራቸው ከማንም ጋር ላለመወገን ይዛው የነበረውን አቋም የሚሰርዝ ህግ፣ የዩክሬኑ ፕሬዚደንት ፔትሮ ፖሮሼንኮ በዛሬው ዕለት ፈርመዋል። ይሁን እንጂ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል ለመሆን ጥያቄ ከማስገባታቸው በፊት ዜጎቻቸውን ለውሳኔ ህዝብ እንደሚጠሩ አስታውቀዋል። የአውሮፓ ህብረትና የኔቶ አባል ለመሆን ብዙ መሟላት ያለባቸው ምጣኔ ሀብታዊና ወታደራዊ መመዘኛዎች ቢኖሩም ዋናውን አባል የመሆንና ያለመሆን ውሳኔ ግን ለህዝቡ ክፍት አድርጌ እተወዋለሁ ብለዋል ፕሬዚደንቱ ለጋዜጠኞች በሰጡት መግለጫ። የሩሲያ የገንዘብ ምንዛሪ ዛሬ በጣም መውደቁ ተነገረ። ምጣኔ ሀብቱ ባለፈው ህዳር በበዛ ሁኔታ መውረዱና በመጪው የአውሮፓውያን ዓመት በአራት ከመቶ እንደሚያሽቆለቁል የሀገሪቱ መንግሥት አስታውቋል። ዛሬ በነበረው ምንዛሪ አንድ የአሜሪካ ዶላር 56 የሩሲያ ሩብል የተመነዘረበት ጊዜ እንደነበረ ተገልጿል። የሩሲያ ምጣኔ ሀብት ባለፉት አምስት ዓመታት ይህን ያህል ሲወርድ አሁን ለመጀመሪያ ጊዜ መሆኑ የተገለጸ ሲሆን የድፍድፍ ነዳጅ ዘይት ዋጋ ማሽቆልቆልም በኢኮኖሚው ማሽቆልቆል ላይ ብዙ አስተዋጽኦ አበርክቷል። ቻይና በኢንተርኔት ነፃነት ላይ ተጨማሪ ጫና እያሳደረች መሆኑ ተነግሯል። አሁን እየወጡ ያሉት ዘገባዎች እንደሚጠቁሙት ጉግል የሚባለው ግዙፍ የኢንተርኔት ኩባንያ የኢሜል መናኸሪያ ጂሜል ቻይና ውስጥ ለአራተኛ ተከታታይ ቀን አልከፈት ብሏል። ጂሜል ለብዙ ወራት ሲሰነዝሩበት ከቆዩት የማስተጓጎል እርምጃዎች በኋላ አሁን 84 ከመቶ እጁ እንደማይከፈት የኢንተርኔት ግልጽነት ተከታታዩ ግሬት ፋየር ዳት ኦርግ የሚባለው ቡድን አስታውቋል። ቻይና ፒካሳ እና ዩቱብ የሚባሉትን የጉግል ውጤቶች ለአመታት አግዳ ቆይታለች። በመጨረሻም ቁጥራቸው ከ130 በላይ የሆነ ዕውቅ የኪነ ጥበብና የሚዲያ ሰዎች ደራሲያን ኮሜዲያን የፊልም ቀራጮችና ተዋንያን በ17ቱ ዓመታት የህወሀት የጥጥቅ ትግል ወቅት ወሳኝ ታሪክ የተሰሩባቸው የሚባሉትን አካባቢዎች መጎብኘታቸው ተገለጸ የዝግጅቱ አስተባባሪ ከሆኑት አንዱ ተዋናይ ኪሮስ ኃይለ ስላሴ ለትግርኛ ዝግጅት ክፍላችን በሰጠው ቃል ቃለ መጠይቅ የኪነ ጥበብ ባለሙያዎቹ የትግራይ ጉብኝት የተፈጸመው አርባኛው የህወሀት የትጥቅ ትግል የተጀመረበት የካቲት አስራ አንድን ምክንያት በማድረግ መሆኑን ገልጸዋል። በጉብኝቱም ወቅት የዛሬ አርባ ዓመት ገደማ የትጥቅ ትግል ለመጀመር ወደ ደደቢት በረሃ ከወጡት የያኔው ወጣቶችና የዩኒቨርሲቲ ተማሪዎች አሁን አዛውንት ከሆኑ ጥቂቶቹ በአካባቢው ተገኝተው ታሪካዊ መግለጫና ማብራሪያ እንዳደረጉላቸው አቶ ኪሮስ ተናግሯል። የኪነ ጥበብ ባለሙያዎቹ በመቀሌ ከህወሀት ሊቀመንበርና የትግራይ ክልል ፕሬዝደንት አቶ አባይ ወልዱ ጋር በመገናኘት እንደተነጋገሩና በርከት ያሉ ጥያቄዎችን ማቅረባቸውንም አቶ ኪሮስ አክሎ ገልጿል። ለዜና የተያዘው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 22 2007 ምሽት ፕሮግራማችን ነው። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጠባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው። የሰላማዊ ትግል አካል ነው። ዩናይትድ ስቴትስ ውስጥ ነዋሪ የሆኑት ስለ ሰላማዊ ትግል መጽሐፍ የጻፉ አቶ ግርማ ሞገስ ናቸው የሰማችኋቸው። ስለ መጪው የኢትዮጵያ ምርጫ በአፍሪካ ነክ ርዕሶች ከሰጡት ቃለ መጠይቅ የተቀነጨበ ነው የሰማችሁት። የተሰናባቹ የአውሮፓውያን 2014 የኢትዮጵያ ፖለቲካ ወደ ኋላ መለስ ብሎ የሚቃኝ ዘገባ በአብይ ርዕስ ረዳት ፕሮፌሰር መረራ ጉዲና ከአዲስ አበባ ዩኒቨርሲቲ ተባረሩ በሚሉ ዘገባዎች ዙሪያ ያነጋገር ናቸው። በመጽሔት ክፍለ ጊዜ ተከታተሉ። ደቡብ ሱዳንና ቡሩንዲን የሚመለከቱ ዘገባዎችም ይዘናል። ክቡራትና ክቡራን አብራችሁን ቆዩ። ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ በአውሮፓውያን የዘመን አቆጣጠር 2014 በአሜሪካ ድምጽ ራዲዮ በቀረቡት ዘገባዎችና ልዩ ልዩ ዝግጅቶች ኢትዮጵያ ምን ትመስል ነበር? የማይዘነጉ ከሚባሉና ጎላ ጎላ ካሉት ጥቂቶቹን ደግሞ መለስካቸው አመሃ በቀጣይ ቅንብሩ ይዳስሳል። ግድሞታያ የኢትዮጵያ ሕዝብ አብዮታዊ ግንባር ኢህአዴግ በኢትዮጵያ የመንግሥት ስልጣን ከጨበጠበት ከ1983 ዓ ም በኋላ ባሉት ዓመታት ሁሉ በየዓመቱ በተለያየ ድምቀት ሲከበር ቆይተዋል። ባለፈው ዓመት ግንቦት ወር ወይንም በአውሮፓውያን ዘመን አቆጣጠር ሜይ ወር 2014 ላይ በዓሉ በአዲስ አበባ ስቴዲየም በተከበረበት ወቅት ከወትሮው የተለየ ድምቀት ነበረው ማለት ይቻላል። ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝም የፖሊሲ አቅጣጫ የሚያሳይ የሚመስል ንግግር አድርገው ነበረ። የገዢው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዴሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን። ይህንን ለማድረግ የሚያስችለንን በኢህአደግ ተነሳሽነት የተዘጋጀ የሥነ ምግባር ሕግ ያለን በመሆኑ በጽናት ተግባራዊ እናደርጋለን። ከዚያ በኋላ ግን ይህ እንዴት ተግባራዊ እንደተደረገ በኦፊሴል የተገለጸ ነገር አልነበረም። ጠቅላይ ሚኒስትሩ ወደ ስልጣን ከወጡበት ጊዜ ጀምሮ በገዢው ፓርቲ ውስጥ አንዳንድ የአመራር አባላት ለዴሞክራሲ ሥርዓት እንቅፋት መሆናቸውን ሲናገሩም የመጀመሪያቸው ነበረ። በአገሪቱ እየተገነባ ነው ላሉት ዴሞክራሲያዊ ሥርዓት ትልቁ እንቅፋት የሚመጣው ግን ስማቸውን ለይተው ባይጠሯቸውም ከአንዳንድ ተቃዋሚ ፓርቲዎች እንደሆነ ገልጸው ነበረ አንዳንድ የቀድሞ ስርዓት አባዜ ያልለቀቃቸው አመራሮች የሚመሯቸው ፓርቲዎች ውስጥ አንዳንዶቹ በትክትግል ለመፋለም ከወሰኑና ከአሸባሪዎች እንዲሁም የገበያ አክራሪ ኃይሎች ተላላኪ በመሆን በሚያካሄዱት አፍራሽ ተግባር ምክንያት ሂደቱን ወደኋላ ለመጎተት የሚያደርጉትን እንቅስቃሴ ሕጉ በሚፈቅደው መሰረት መመከትና ዴሞክራሲያችን እንዲጎለብት ማድረግ ይገባናል። ጠቅላይ ሚኒስትሩ አፍራሽ ካሏቸውና ከሻእቢያ መንግስት ጋር ይተባበራሉ ካሏቸው ድርጅቶች መካከል ግንቦት ሰባት የተሰኘውን ድርጅት ዋና ጸሐፊ አቶ አንዳርጋቸው ጽጌን የኢትዮጵያ መንግሥት እንዳያዛቸው የታወቀውም በሐምሌ ወር የመጀመሪያ ሳምንት ነበረ። መንግሥት አቶ አንዳርጋቸው እንዳያዛቸው በወቅቱ ይፋ ባያደርግም፣ ዘግይቶ ግን በመንግሥት መገናኛ ብዙሐን በተለይም በኢትዮጵያ ቴሌቪዥን አቶ አንዳርጋቸው ጽጌን ከየመን ሰንዓ ከሀገሪቱ የጸጥታ ኃይሎች ጋር በመተባበር እንደያዛቸው ገልጿል። ምስላቸውንም አሳይቷል። አቶ አንዳርጋቸው በተያዙበት ወቅትም ከአንድነት፣ ከሰማያዊ፣ ከአረና ፓርቲዎች አመራር አባላት መካከል አራት ሰዎችን ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ በማለት በቁጥጥር ስር አውሏቸዋል። እነዚህ አራቱ ተጠርጣሪዎች ከሌሎቹ ስድስት ሰዎች ጋር በአንድ የክስ መዝገብ ተጠቃልለው በአሸባሪነት አቃቤ ሕግ ክስ መስርቶባቸዋል። አራቱ የፓርቲ አመራር አባላት ከአንድነት ፓርቲ አቶ ሀብታሙ እያሌው፣ አቶ ዳንኤል ሽበሺ፣ ከሰማያዊ ፓርቲ አቶ የሸዋስ አሰፋ፣ ከአረና ፓርቲ አቶ አብርሃ ደስታ ናቸው። ከዚህ ቀደም ብሎ ደግሞ የዘጠኙ ተማሪያንና ጋዜጠኞች እስር በኢትዮጵያ በ2014 ከተፈጸሙት ኩነቶች መካከል ወደ ውጩ ዓለምም የፈሰሰ ነበረ የተለያዩ የሰብአዊ መብት ተሟጋጅ ድርጅቶችንም ያሳሰበና የተለያዩ መግለጫዎችንም የሰጡበት ጉዳይ ነበረ። በወቅቱ ከተያዙት መካከልም በወቅቱ ከተያዙት መካከልም ፎርቹን ለተባለው ሳምንታዊ እንግሊዝኛ ጋዜጣ በፍሪላንስ ኮንትራት ይሠራ የነበረው ተስፋለም ወልደየስ በፀጥታ ኃይሎች እንዴት እንደተያዘ የአይን ምስክር የነበረችውና ጎረቤቱ ወይዘሮ ጽዮን ግርማ ለቪኦኤ አስረድታ ነበረ። ሲያዝ አይቻለሁ። ማየት ያየሁት ደግሞ ተጠርቼ ነው ያየሁት። የተጠራሁት ቤቴ ነበርኩኝ። ሶስት ሰዓት ተኩል ላይ የቤቴ በር በጣም በኃይል ተንኳኳ። ደነገጥኩ። ማታም ስለነበረ እና ዘልዬ ስወጣ ምንድን ነው ብዬ ስጠይቅ ተስፋለም ተይዟል፣ ይፈልግሻል፣ ይጠራሻል የሚል የቁጣ ድምጽ ሰማሁ። ምን ሆኖ ተጣልቶን የመሰለኝ ወይም ከሰው ጋር በእርግጥ ተስፋለም የሚጣላ ልጅ አይደለም፣ ግን የሆነ ችግር ገጥሞት ጥሩልኝ ያለን ይመስለኝ እና እየበረርኩኝ ስሄድ ተከቧል። ወደ አስር ሰው ስምንት ወይም ዘጠኝ ሰው የሚሆን አንድ ሰባት የሚሆን ሲቪል የለበሱ ወጣቶች ናቸው ይዘውታል። እቃ በፌስታል ተይዟል እና ደነገጥኩ። ከሌባ የተሰረቀ እቃ ገዝቶ ይሆን እንደዚህ አይነት የለም፣ ምንም አልጠረጠርኩም። ሌላ ነገር ከዛ ያለፈ ምንድነው ተስፋ ለምንድነው ስሉ እሱ እንዲናገር እድል አልሰጡትም። እነ ተስፋ አለም በአሁኑ ወቅት በሽብር ወንጀል ተከሰው ወህኒ ቤት ይገኛሉ። በ2014 በውጭም በውስጥም ኢትዮጵያን ያነጋገረው ጉዳይ ደግሞ የኢትዮጵያ አየር መንገድ አውሮፕላንን ወደ ስዊትዘርላንድ ጄኔቭ የወሰደው የረዳት አብራሪ ኃይለ መድህን አበራ ጉዳይ እንደነበረ አይዘነጋም ኃይለ መድህን አበራ አይሮፕላኑን ጄኔቭ እንዳሳረፈ በመስኮት በኩል በገመድ በመውረድ እጁን ለጸጥታ ኃይሎች መስጠቱንም አያሌ ዓለም አቀፍ መገናኛ ብዙሐን ዘግበው ነበረ። የኢትዮጵያ የመንግሥት ኮሚኒኬሽን ጽፈት ቤት ሚኒስትር አቶ ሬድዋን ሁሴን በወቅቱ ስለ ጉዳዩ ያሉት ግን ትንሽ እየተለየ ነበረ አሁን በዘጌት ብሎ ያረጋገጥ ነው እዛ አካባቢ ከሚወጡ ምንጮች እንደተነገረን ከሆነ ምክትል አብራሪው ነው በተልፋውን ያካሄደው። ዋናው አብራሪ ታላናዊ ናቸው። የተወሰነ ጊዜ ከበረሩ በኋላ ለረፍት ወጣ ብለው ሲም እስኪመለሱ ድረስ የበረራ ክፍሉን ቆልፎባቸው ምክትል አብራሪው እስከ መጨረሻው ይዞ እንደሄደ ለማረጋገጥ ተችሏል። እዛ ከደረሰ በኋላም ለማምለጥ ሙከራ አድርጓል፣ አልተሳካለትም። በስዊዘርላንድ በጀኔቭ የጸጥታ ሰራተኞች ቁጥር ስሉ አሁን በስር ላይ እንደሚገኝ ለማረጋገጥ ነው የተቻለው። ቀደም እንዳለው የሆነው የተነገረው ብዙ ነው። አሳዛኙ የታዳጊ ወጣት ሀና ላላንጎ በአሰቃቂ ሁኔታ በቡድን ተደፍራ ለህልፈት ህይወት መዳረጓን ዘግበናል። ከአዲስ አበባና አካባቢዋ የኦሮሚያ ከተሞች ማስተር ፕላን ጋር ተያይዞ ስለተነሳ ሁከትና ስለደረሰው ጉዳት ዘግበናል። ስንቱ ይነሳል፣ በዚሁ ይውቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በዚህ በሚያልፈው 2014 ዓ ም የኢትዮጵያን ሁኔታ የቃኘውን ዘገባ ነበር። በአብይርስ የሰማ ነው የዕለቱ አብይርስ ነበረ። አሁን የትንታኔው መጽሔት ይቀጥላል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና በዓለም አቀፍ ግንኙነት ክፍል ለረጅም ዓመታት ያገለገሉት ተባባሪ ፕሮፌሰር መረራ ጉዲና ከስራቸው ተባረሩ የሚል ዜና በዳያስፖራ መገናኛ ብዙኃንና በዌብ ሳይቶች ሰሞኑን ተዘግቧል። ዶክተር መረራ ለስድስት ወራት ያህል ደሞዝ እንዳልተከፈሉ ነገር ግን አሁንም በስራቸው ላይ እንደሚገኙ ለአዲስ አበባ ዘጋቢያችን እስክንድር ፍሬው ገልጸዋል። ከሌሎች የሚመለከታቸው የዩኒቨርሲቲው ኃላፊዎች ጉዳዩን ለማጣራት ያደረግነው ጥረት ለዛሬ አልተሳካም። ከዶክተር መረራ ጋር ያደረገው ውይይት እስክንድር ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት፣ ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር እንግዲህ ከቅጥር እድሳት ጋር በተያያዘ ከዩኒቨርሲቲ ጋር አለመግባባት መፈጠሩን የሚገልጹ መረጃዎች እየወጡ ይገኛሉ። ዶክተር መረራ አሁን በስራ ላይ ነውት? በዩኒቨርሲቲ ውስጥ ያለውን ሁኔታ ያስረዱኝ። ችግሮች እውነትም በትክክል አሉ። ስራ ላይ አለው። ችግሩ እንግዲህ ነጻ አገልግሎት እየሰጠውኝ ነው። የዩኒቨርሲቲው ዲፓርትሜንቱና የሚሰራበት ኮሌጅ ከሀምሌ አንድ ቀን ጀምሮ በአስ ሺ ሰባት መቶ ዘጠና ብር ቀጥሮኝ እየሰራውኝ ነው። የቅጥር ደብዳቤውም ደርሶኛል። ኮንትራትም አዲስ ኮንትራት ተፈራርም አለው። ነገር ግን እስካሁን ድረስ የዩኒቨርሲቲው የፐርሰነል የሰራተኛ አገልግሎት የሚባለው አስተዳደር የሚባለው ደሞዝ እስካሁን ድረስ ላለፉት ስድስት ወራት አልሰጠኝም። ነጻ እያገለገልኩኝ ነው። ክፍል እያስተማርኩኝ ነው። ወደ አራት አካባቢ የሚሆኑ የፒኤችዲ ተማሪዎችን እያማከርኩኝ ነው። ወደ ሶስት የሚሆኑ የኤምኤ ተማሪዎችን እያማከርኩኝ ነው። ክፍልም ገብቼ ለምሳሌ ሞዱል የሚባል ኮርስ ባለፈው ሁለት ሳምንት አስተምሬ ጨርሼ ፈተና ፈትኛለሁ። እንግዲህ ስራ በመስራቱ ጉዳይ ስራ አለው። ነገር ግን ደሞዝ እየተከፈለኝ አይደለም። በዚህ ላይ ነው ያለው። ዶክተር መረራ እንግዲህ ከሰሳ እስኪያርሙኛል፣ ምናልባት ለሀያ ስምንት ዓመታት ያህል አስተምረዋል በዩኒቨርሲቲ ይመስለኛል። አሁን ደግሞ ከሐምሌ አንድ ቀን ሁለት ሺህ ሰባት ጀምሮ ሌላ የቅጥር ስምምነት ተፈራርም ያለው ነው እያሉኝ ያሉት። ደሞዝ ሲቀር ለምሳሌ ለስድስት ወራት ሳይከፈለው ሲቀር ምክንያቱን ለማጣራት ምንድን ነው በመሀል ያለው ችግር በማለት የሚመለከታቸውን ኃላፊዎች የዩኒቨርሲቲውን አስተዳደር ለማነጋገር ያደረጉት ጥረት አለ። የተገኘው ምላሽ ምን? የእኛን ዲፓርትመንት ሊቀመንበር አነጋግራለሁ፣ የኮሌጃችን ዲን አነጋግራለሁ። እሱ ይታወቃል። ዋና ጉዳይ ነው። የሶሻል ሳይንስ ኮሌጅ ምንድነው ዋና ጉዳይ። ከስልሳ ዓመት ሲሞላ የጡረታ ዕድሜ ይደርሳል ወይ፣ እንድራዘምልህ ትጠይቃለህ ወይ ደግሞ ትወጣለህ። በዩኒቨርሲቲ ታሪክ ምናልባት ለመጀመሪያ ጊዜ በሚመስል መንገድ የእኔ ጡረታ እንዳይራዘም የዩኒቨርሲቲው ባለስልጣን ሊሆኑ ይችላሉ ያግዳሉ። ለሌሎቹ ለምሳሌ ዲፓርትሜንታችንም አብረን የምናስተምር ሶስት ሰዎች አግኝተዋል። አራተኛ እኔ ላይ ሲደርስ ነው አናደርግም የሚል እንትን የገቡት። ምናልባት በዩኒቨርሲቲ ታሪክ ውስጥ እንዲህ ያለን ነገር የገጠመው እኔ ሊሆን ይችላለሁ። አንድ ይሄ ያለ እና ያ ሳይቻል ሲቀርብ ለስራ አስፈላጊ ስለሆንኩኝ ዲፓርትሜንቱና ኮሌጁ በሁለት ዓመት ኮንትራት ቀጠረኝ እና ቅድም እንዳልኩኝ የቅጥር ደብዳቤ ከሐምሌ አንድ ቀን ጀምሮ መቀጠረን የሚያሳይ በዲኑ የተፈረመ በሶሻል ሳይንስ ኮሌጅ አካዳሚክ ኮሚሽን የተወሰነ ውሳኔ የመገል ተሰቶኛል። ክፍልም ገብቼ እስካሁን ድረስ እንግዲህ አቁም የሚል ትዕዛዝ አልተሰጠኝም እያስተማርኩኝ ነው። ስለዚህ እንግዲህ ደሞዝ ለምን እንደማይከፈለ ያወቅኩ ነገር የለም። እንደዛ ነው ያለው ተጽዕኖ። ለነገሩ ተጽዕኖ ይሄ ብቻ አይደለም። ለምሳሌ ለሙሉ ፕሮፌሰርነት ማዕረግ ካመለከትኩኝ በሚመጣ ወር ስድስት ዓመት ይሆናል። የአሜሪካ የኢትዮጵያ፣ የካናዳ ከሌሎች አፍሪካ ሀገሮችም አምስት ሙሉ ፕሮፌሰር በፊልዳችን በማስተምረው ሙያ ማለት ነው። ዶክተር መረራ የሙሉ ፕሮፌሰርነት ማድረግ ይገባዋል ብሎ ከወሰኑ ሪኮመንዴሽን ከጻፉ ወደ አምስት ዓመታት አልፈዋል። የሚያስፈልገው እንግዲህ የእነሱ ሪኮመንዴሽን እና በትምህርት ክፍሉ ተማሪዎች፣ አስተማሪዎች እና ኃላፊ ደግሞ ግምገማ አለ። ከመቶ ሀያ የሚሰጥ ነጥብ አለ ከመቶ ሀያው ነጥቦች መቶ አስራ ሰባት ነጥብ አምስት ከመቶ ሀያ ያለኝ ማለት ነው። በዛም በጣም ከፍተኛ የሚባል የግምገማ ውጤት ነው። እንግዲህ በትምህርት ክፍሉም በተማሪዎቹም በትምህርት ኃላፊዎቹም እየተሰጠኝ ነገር ግን እስካሁን ድረስ የሌሎቹ በስድስት ወር በምን ወር ሲያልቅ እኔ እንግዲህ ስድስት አመታት አንድ ወር ነው የሚቀረው ሊሞላ ዶክተር መራዚ ላይ ከሐምሌ አንድ ቀን ሁለት ሺህ ሰባት ጀምሮ በአስር ሺ ሰባት መቶ ብር ለሁለት አመታት ተቀጥረዋል፣ የሚለውን ደብዳቤ የሰጠውት ዲፓርትመንቱ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ወይም ፒ ኤስ አር የሚባለው እንደዚሁም የሶሻል ሳይንስ ኮሌጁ የሰጡት አስተያየት አለ። ለምን እስካሁን እንዳልተከፈለውት ደመወዝ። ለነገሩ ገንዘቡ አስር ሺህ ሰባት መቶ ዘጠና ነው ይመስለኛል። በእኔ የአካዳሚክ ደረጃ ዲፓርትመንቱ ይቀጠር ብሎ ይጠይቃል። መታወቂያ ይወጣል። ሶሻል ሳይንስ ተወዳዳሪ ካለ ተብሎ ሶሻል ሳይንስ ኮሌጅ ደግሞ አካዳሚክ ኮሚሽኑ መርምሮ ያጸድቃል። ከዛ በኋላ ዲኑ በኮሌጁ ስም ይፈርማል። ይሄ ተሟልቷል። ዲፓርትሜንቱ ዶክተር መራራ በዚህ አካዳሚክ ደረጃ ሌላ ሰው ስላላገኘም በሄራልድ ሁሉ ማስታወቂያ ወጥተው ይቀጠልልኝ ብሎ ወስኖ አመልክቷል። የሶሻል ሳይንስ ኮሌጅ አካዳሚክ ኮሚሽን ወሳኝ ክፍሉ እሱ ነው ባለው የዩኒቨርሲቲ የሴኔት ሕግ ማለት ነው። እሱ ደግሞ ይቀጠር ብሎ ወስነዋል። ዲኑ ፈርሞ ደሞዜ እንዲከፈለኝ የዩኒቨርሲቲውን ሰራተኞች አስተዳደር ከጠየቀ ወራቶች አልፈዋል። እስካሁን ድረስ እንግዲህ ለምን አልተከፈለም የሚለው የወሬ ወሬ የሚሰማው የበላይ የዩኒቨርሲቲው በላይ ባለስልጣናት የወሰኑትን ውሳኔ እንዲያሻሽሉ እየተነጋገርንበት ነው የሚል ኢንፎርሜሽን ነው እየተሰጠኝ ያለው። እልባት አላገኘም። የተወሰነ ለእኔ የደረሰ ነገር የለም ማለት ነው። የተረዳሁት እርስዎ ከነገሩኝ የተረዳሁት ሶሻል ሳይንስ ኮሌጁ እና እርስዎ የሚያስተምሩበት ዲፓርትመንት የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል ቅጥሩን የፈጽመውን ልዎታል የሚከፈለዎትም ይፈልጋሉ። ከነሱ በላይ ባሉ ኃላፊዎች ምክንያት ነው እስካሁን እየዘገየው እያሉኝ ነው። ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና አለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር፣ ስለ ጊዜውት አመሰግናለሁ። የሚመለከተውን የዩኒቨርሲቲ ክፍል ለማግኘት እና ለማነጋገር ጥረት በማድረግ ላይ እንገኛለን። እንደተሳካ ይዘን እንቀርባለን። አመሰግናለሁ ዶክተር መረራ በድጋሚ። እኔም ለተሰጠኝ እድል በጣም አመሰግናለሁ። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ደቡብ ሱዳንን ይመለከታል። ለደቡብ ሱዳን ሁከት መፍትሄ ለማግኘት በአካባቢው ሀገሮች የተያዙ ጥረቶችን እያበላሸ ያለው የዩጋንዳ ወታደሮች ሀገሪቱ ውስጥ መገኘት ነው ሲሉ አንድ የሽምቅ ተዋጊዎቹ የአመራር አባል ተናገሩ። ወታደሮቿ ከደቡብ ሱዳን የሚወጡት የጁባ ከተማ ደህንነት ሲረጋገጥ ብቻ መሆኑን ደግሞ ዩጋንዳ ተናግራለች። ፒተር ክሎቲ አጭር ዘገባ አጠናቅሮ ሰሎሞን ክፍሌ ያቀርበዋል። በሽምቅ ውጊያ እንቅስቃሴ ውስጥ አንደኛው ከፍተኛ አመራር አባል በኢስኬል ሎል ጋትኮዝ መሠረት በጁባ አስተዳደርና በቀድሞው የደቡብ ሱዳን ምክትል ፕሬዚደንት ሪክ ማቻር ታማኝ ኃይሎች መካከል የሚካሄደውን የሰላም ንግግር ውስብስብ ያደረገው የዩጋንዳ ሕዝባዊ መከላከያ ወታደራዊ ኃይል ሀገሪቱ ውስጥ መገኘት ነው። ይህ የአማጽያኑ ከፍተኛ አመራር አባል አስተያየት የተሰማው ፕሬዚደንት ዮዌሪ ሙሴቬኒ ወታደሮቻቸውን ከደቡብ ሱዳን የሚያስወጡት የጁባ ደህንነት ሲረጋገጥ ብቻ ነው ሲሉ ከተናገሩ በኋላ ነው። በኢጋድ ሸምጋይነት በሚደረገው የሰላም ድርድር በሽምቅ ተዋጊዎቹ ከሚቀርቡ ቁልፍ ጥያቄዎች አንዱ የዩጋንዳ ወታደሮች ከደቡብ ሱዳን በአስቸኳይ ይውጡ የሚል ነው። ሆኖም ደቡብ ሱዳን የዩጋንዳ ወታደሮች አገሯ ውስጥ ያሉት ሁለቱ ሀገሮች የጸጥታ ጥበቃን አስመልክቶ ለመተባበር በደረሱት ስምምነት መሠረት ነው ስትል አጥብቃ ትከራከራለች። የሽምቅ ተዋጊዎቹ አመራር አባል ኢዝቅኤል ሎል ጋትኮዝ ግን በግጭቱ የደቡብ ሱዳኑን ፕሬዚደንት የሳልቫ ኪርን አስተዳደር በማገዝ በከፊል ሊወቀሱ የሚገባቸው ፕሬዚደንት ሙሴቬኒ ናቸው ይላሉ። እንዲያውም ዋናው ችግር እርሳቸው ናቸው። ምክንያቱም ቀውሱ ከጀመረ አንስቶ ሳልቫ ኪርን ለመጠበቅ ወደ ደቡብ ሱዳን ለመግባት ወስነዋል። ያን ያደረጉትም ስልጣን ላይ እንዲቆዩ ስለሚፈልጉ ነው ብለዋል። ደቡብ ሱዳን አንድ ሉዓላዊት ሀገር በመሆኗ ገና ለገና ቀውስ አለ ተብሎ በዘፈቀደ ዘሎ መግባት አይቻልም ሲሉም አስረድተዋል። ይህ በእንዲህ እንዳለ ግን ለደቡብ ሱዳኑ ግጭት መፍትሄ ለማምጣት ደቡብ አፍሪካ፣ ናይጄሪያ፣ ቻድና አልጄሪያ የአካባቢው ሀገሮች የያዙትን የሰላም ጥረት ለማገዝ የደረሱበትን ውሳኔ ጋትኮዝ በደስታ ተቀብለዋል። የአፍሪካ ኅብረት ይህን የእርስ በርስ ጦርነት ማብቃት አለበት፣ እኛም ከሳልቫኪር ጋር በሰላም ለመገላገል ዝግጁ ነን ብለዋል። የአማጽያኑ ከፍተኛ አመራር አባል ይዝቅኤል ሎል ጋትኮዝ የነኝህ ከላይ የተጠቀሱ ሀገሮች በሰላም ሂደቱ የሚጫወቱት ሚናም እጅግ ወሳኝ በመሆኑ ከኢጋድ ጋር በመሥራት ሁለቱን ወገኖች ከሰላማዊ መፍትሔ እንዲደርሱ ማብቃት አለባቸው። ያ ሲሆንም ደቡብ ሱዳንን ወደ መረጋጋትና ልማት ልንመልሳት እንችላለን በማለት አስረድተዋል። በሌላ በኩል የደቡብ ሱዳንን አመራር የተባበሩት መንግሥታት ድርጅት ሊረከብ ይገባል ሲሉ አንዳንድ የቀድሞ የፖለቲካ እስረኞች ያቀረቡትን ጥሪ ጋትኮዝ ውድቅ አድርገዋል። ሚስተር ኪር ሀገሪቱ ውስጥ በብሔረሰቦች መካከል ያለውን ውጥረት አባብሰው ሁከቱን በማቀጣጠላቸው ሀገሪቱን በብቃት መምራት አልቻሉም ሲሉ ነው የቀድሞ ታሳሪ ፖለቲከኞች የሚከሷቸው። እኔ በበኩሌ ግን የደቡብ ሱዳንን አመራር የዓለሙ ድርጅት ይረከብ የሚለውን ጥሪ ሙሉ በሙሉ እቃወማለሁ። እርግጥ የተባበሩት መንግሥታት ድርጅት በሁለቱ ተፋላሚ ወገኖች ላይ ተጽዕኖ በማሳደር በአስቸኳይ ሰላም እንዲፈጥሩ ማድረግ ይገባዋል። የደቡብ ሱዳን ሕዝብ ድምፁን የሰጠው ይህች አገር ነፃ እንድትሆን እንጂ በሌላ አካል እንድትመራ አይደለም ሲሉም የአማጽያኑ አንደኛው አመራር አባል ኢዝቄል ሎል ጋትኮዝ አብራርተዋል። ወደ ተከታዩ የመጽሔቱ ርዕስ እንሸጋገራለን። የምስራቅ አፍሪካዊቱ ሀገር ቡሩንዲ በቆዳ ስፋቷ እጅግ አነስተኛ ነች። በቅርብ የተካሄዱ ጥናቶች እንደሚጠቁሙት ግን ከዓለማችን ረሃብተኛ ሀገሮች አንዷ ነች። ጦርነት፣ ድህነትና የሕዝብ ብዛት ከነዋሪዎቿ ሁለት ሦስተኛውን ለአስከፊ ረሃብ ዳርገዋል። ከሰሜን ቡሩንዲ ጎንዚ ክፍለ ሀገር ሀና ማክነሽ ዘግባለች። አዲሱ አበባ ያቀርበዋል። በቡሩንዲዋ ሰሜናዊ ንጎዚ ክፍለ ሀገር በሰልፍ የሚታዩ ሰራተኞች በቁፋሮና በተክል ላይ ተሰማርተው ነው ያሉት። ለም መሬቱ በደለል እንዳይወሰድ ይከላከላሉ። አንዳንድ ችግኝ ይተክላሉ። የተባበሩት መንግሥታት ድርጅት የዓለም ምግብ ፕሮግራም ከ5700 ለሚበልጡ የአካባቢው ገበሬዎች ክፍያ በመስጠት ሌሎች ገበሬዎችን እንዲረዱ ያደርጋል እንደ የ50 ዓመቱ ገበሬ ማትያስ ብኩሩ ያሉት ድርጅቱ የሚሰጣቸው የአንድ ብር ከ25 ሳንቲም ክፍያ በቅጥር ከሚያገኙት የበለጠ መሆኑን ይናገራሉ። ያም ሆኖ ደግሞ መራባቸው አይቀርም። በጣም መጥፎው ስራ ለሌላ ሰው ማረስና በቀን የ12 ሳንቲም ክፍያ ማግኘት ነው ይላሉ ብኩሩ። ይህ ደግሞ መላ ቤተሰቡን እንኳን እንደማይመግብ፣ አንዲት አነስተኛ ቅርጫት ስኳር ድንች ከመግዛትም አያልፍም። ዓለም አቀፉ የምግብ ፖሊሲ ጥናት ተቋም ይፋ እንዳደረገው በ79 አገሮች በተካሄደ የምግብና የድህነት ጥናት ብሩንዲ ቀዳሚ ረሃብተኛ አገር ሆናለች። ለ25 ዓመታት የዘለቀውና እንደ አውሮፓ አቆጣጠር በ2005 ዓ ም ያበቃው የእርስ በርስ ጦርነት የአገሪቱን ለም መሬቶች ከማራቆቱም በላይ የሕዝቡ ብዛትም በምግብ ምርቱ ላይ ከባድ ተጽዕኖ ፈጥሯል። ወርልድ ቪዥን የተሰኘው የምግባረ ሰናይ ክርስቲያናዊ ድርጅት የግብርና አስተባባሪ ጃን ዶሚኒክ ማስምቡሪ ሲናገሩ በየሰው ላይ ያለው ችግርና ድህነት እየፊቱ ላይ የሚታይ የሚነበብ ነው ብለዋል። የተራቡ ለመሆናቸው በግልጽ ይታያል። እነዚህ ሰዎች ደግሞ ጥንካሬ እንደሚጎድላቸው በግልጽ ከማስታወቁም በላይ ምንም ምግብ እንዳልቀመሱም የታወቀ ነው ያሉት ምንቡሩ በአንድ የአካባቢው ክሊኒክ አቅመደካማ ልጆች፣ የተዝለፈለፉ ሕፃናት በአግዳሚ ወንበር ላይ ተኰልኩለው ይታያሉ። አንዳንዶቹ በዓለም የምግብ ፕሮግራም የድጎማ ዝርዝር ውስጥ ያሉ ናቸው። ድርጅቱ ወተትና የመሳሰለውን የተመጣጠነ ምግብ ከሚሰጣቸው መካከል የሆኑ ማለት ነው። ሳኪኒ ሚኒያኒ የዚህ ፕሮግራም ተካፋይ ነች። የስድስት ዓመት ልጇን ይዛ አምስት ኪሎ ሜትር ትጓዝና ነው ለልጇና አጥቢም ስለሆነች ለራሷም ተጨማሪ ምግብ ማግኘት ትችል እንደሆነ የምትጠይቀው። የሚያሳዝነው ግን ሚናኒ ያን ተጨማሪ ምግብ ለማግኘት በበቂ ሁኔታ መስፈርቱን አላሟላችምና ተከለከለች። ሚናኒ የዚያ መሰብሏም አልሰመርላትም። ብቻ ግን ያላት ቀሪ ተስፋ ያቸው አነስተኛ የእርሻ ቦታ ሆና ድንች ለመትከል ነው ያሰበችው። እናም ልጆቿን ቢያንስ በቀና እንዴ እንኳ ለመመገብ ነው ተስፋዋ ጥቂት ከተረፈም ለራሷ ወስፋት ለመግዳያ ያክል ለመቅመስ ነው ተስፋዋ። ስለ ምግብ ያላሰበችበት ያልተጨነቀችበት ጊዜ እንደሌለ ነው የምትናገረው። አንድ የሆነ ነገር ለማግኘት ትሞክርና አይሳካለትም። ብታገኝም ትክክለኛው ነገር አይሆንም። በዚህ ጊዜ ውሃ መጠጣት አሊያም ባዶ ሆዷን መቆየት ነው ምርጫዋ። ሌላው ቀርቶ የእንዲህ አይነቱ ኑሮ ሕይወት ትርጉሙ ይጠፋባታል። የዓለም ምግብ ፕሮግራም እንደሚለው በቅርቡ የተደረጉ ጥናቶች የምግብና እርሻ ፕሮግራሞች በመላ አገሪቱ ያለውን የተመጣጠነ ምግብ እጥረትን ከ58 ወደ 49 ከመቶ ቀንሷል። የቡሩንዲ መንግሥትም ረሃብን ለማጥፋት ዝግጁ እንደሆነ ገልጧል። ነገር ግን በመሬት ባለሀብቶች ዘንድ ያለው መቆራቆስ እስከቀጠለና የሚታረስ መሬት ወይም ማሳ እስከሌለ ድረስ ረሃብን ከአንድ አገር ለማጥፋት እንዲህ በቀላሉ የሚታሰብ አይሆንም። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ለሆነው አዲስ አበባ ላይ ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከሰላሳ ስድስት ደቂቃ ሆኗል። እለቱ ሰኞ ነው። ከአሜሪካ ድምጽ ራዲዮ ጣቢያ በሃያ አምስት እና በሰላሳ አንድ ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅታችን ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ እንደምናምሽታችሁልኛል፣ ምናምሽታችሁልኛል የተከበራችሁ አድማጮቼ። በአርባ ሦስተኛው ዓለም አቀፍ የፈረንሳይ አሥር ኪሎ ሜትር የጎዳና ሩጫ ውድድር ኬንያዊው ቪክቶር ቹሞ አሸነፈ። ዋዳ የዓለም ጸረ ጉልበት ሰጭ መድኃኒት መቆጣጠሪያ መሥሪያ ቤት ከሩሲያ አትሌቶች ሦስት ሺህ የደም ናሙና ወሰደ። ቀዳሚ ዜናዎች ናቸው። በእግር ኳስ የአገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎችን እንመለከታለን። አብራችሁን ቆዩ። ታዋቂው የትላንቱ 43ተኛው የፈረንሳይ 10 ኪሎ ሜትር የጎዳና ሩጫ ውድድር ኮሪዳ ፔደስትር ኢንተርናሲዮናል ደ ኋዬ ይባላል። ቪክቶር ቹሞ ከነበሩት ዝነኛ አትሌቶች መሃል በድል ያጠናቅቃል ተብሎ ፈጽሞ አልተገመተም ነበር። የወቅቱ አየር በጣም ቀዝቃዛ ስለነበርም አብዛኞቹ ቀዳሚ ሯጮች የእጅ ሹራብ ሳይቀር አጥልቀው ታይተዋል። ግማሹ ላይ ነበር ቹሞ ከቀዳሚዎቹ መሃል ተፈትልኮ ወጥቶ በቅርብ ይከተለው ከነበረው ኤርትራዊው አብራር ዑስማን ጋር ያመለጠው። አብራር ኡስማን በ2012 የዓለም ወጣቶች ሻምፒዮና በ5000 ሜትር የብር ሜዳሊያ ተሸላሚ እንደነበር ይታወሳል። አራት መቶ ሜትር ሲቀራቸው እንዲያውም አብራር ለጥቂት ጊዜ ቀዳሚነቱን ይዞ ነበር። በመጨረሻው መቶ ሜትር ላይ ነው ኬንያዊው እንደ ጉድ አምልጦ በ28 ከ04 በአንደኝነት የጨረሰው። የግሉን ፈጣን ጊዜም አሻሽሏል። ኤርትራዊው አብራር ኡስማን በአንዲት ሴኮንድ ተቀድሞ ሁለተኛ ሆኗል። 28 ከ05 መሆኑ ነው ጊዜው። በሦስተኝነት እኩል በ28 ከ34 የገቡት በ2014 የፍራንክፈርት ማራቶን አሸናፊ የ37 ዓመቱ ኬንያዊ ማርክ ኪፕቱና፣ ኢትዮጵያዊው ኃይለማርያም አማረ ናቸው። የሴቶቹን የሚያሸነፈችው የኬንያ አትሌትናት ፔሪስ ቼፕቺሪር ትባላለች። 31 ከ34 ነው ጊዜዋ። ሩት ጄቤ ሁለተኛ ተዋበች መኑ ከኢትዮጵያ ሦስተኛ። እዚያው አውሮፓን ቆይ ከፈረንሳይ ወደ ሩሲያ ስንዘልቅ የዓለሙ ጸረ ጉልበት ሰጪ መድኃኒት ተቆጣጣሪ መሥሪያ ቤት ዋዳ ሦስት ሺህ ግድም የደምናሙና ከሩሲያ አትሌቶች መውሰዱን እናገኛለን። ዋዳ ይህን የምርመራ ዘመቻውን የጀመረው አንድ በጀርመን የተዘጋጀ ጥናታዊ ፊልም ያቀረበውን ክስ ተመርኩዞ ነው። የሩሲያ ስፖርት ሚኒስትር ቪታሊ ሙትኮ ባቀረቡለት ጥያቄ መሠረት አንድ የመቆጣጠሪያ መሥሪያ ቤቱ ኮሚቴ ሀገሪቱን እንደ ጎበኛ አረጋግጠዋል። በቀረቡብን ክሶች ላይ ግልጽ ምርመራ ያካሂድ ዘንድ እንደምንተባበርም ገልጸናል ሲሉ አስረድተዋል። ኤአርዲ በተባለው የጀርመን ዜና ማሰራጫ የተላለፈ ፕሮግራም ከሩሲያ አትሌቶች 99 በመቶ የሚሆኑት የተከለከለውን ሕገ ወጥ የጉልበት ሰጪ መድኃኒት ይጠቀማሉ ሲል ይከሳል። ፕሮግራሙ በተጨማሪ አትሌቶች ይህንኑ የተከለከለ ጉልበት ሰጪ መድኃኒት መጠቀማቸውን ለመደበቅ የሩሲያ አትሌቲክስ ፌዴሬሽንም ተባብሯል ሲል ይወነጅላል የሩሲያ አትሌቲክስ ፌዴሬሽን ግን የቀረበብን ክስ በሐሰት ላይ የተመሠረተ ነው ሲላጣጥሎ አጣጥሎ ዓለም አቀፉ አትሌቲክስ ፌዴሬሽን የጀመረው የራሱ የምርመራ ዘመቻ መኖሩን አስታውሷል አድማጮችን በዚሁ ላብቃና ለሀገር ውስጥ እግር ኳስ ስፖርት ዜና ወደ አዲስ አበባ ልውሰዳችሁ ገዛኝ ጽዮን መስቀል እየተጠባበቀ ነው አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ የአንደኛ ዙር ዘጠነኛ ሳምንት ጨዋታ በአዲስ አበባ እና በክልል ከተሞች ትናንትና እና ከትናንት በስቲያ ተከናውነዋል። ከትናንት በስቲያ ቅዳሜ በአዲስ አበባ ስታዲየም ባለ ብዙ ደጋፊ ኢትዮጵያ ቡና እና ሐዋሳ ከነማ ነበሩ። ጨዋታው በተጀመረ በዘጠነኛው ደቂቃ ታፈሰ ተስፋዬ ሐዋሳ ከነማን ቀዳሚ ያደረገች ጎል አስቆጥሯል። ሐዋሳ ከነማ በስጋት ቀጠና ውስጥ በመሆኑ ከዚያ ለመላቀቅ ጨዋታውን አሸንፎ ወይም ነጥብ ተጋርቶ ለመውጣት የመከላከሉንና የማጥቃቱን ተግባር በህብረት ተወጥቷል ማለት ይቻላል። ከረፍት መልስ መጠነኛ የማጥቃት የበላይነት የነበረው የቡና ተደጋጋሚ የግብ ሙከራዎች በሐዋሳ ከነማ በረኛ እና ተከላካዮች ተመክቶ ከሽፎበታል። ቡና አቻ ያደረገችውን ጎል ያገኘው በሰማኒያ ሰባተኛው ደቂቃ በተገኘ ፍጹም ቅጣት ምት ሲሆን የቡድኑ ሁለገብ ተጫዋች ቢኒያ ማሰፋ ኳስ ከመረብ አዋህዷል። ከሁለቱም በኩል አንዳንድ ተጫዋቾች በጥፋት በቀይ ተባሮባቸዋል። ተጫዋቾች ቀይ ካርድ ሲመዘዝባቸው ዳኛውን ለመደብደብ ሲጋበዙና የያዙኝ ልቀቁኝ ዘንድሮ ብሶበታል። የተጫዋቾች የሥነ ምግባር ጉድለት ያልተቀረፈ ችግር ነው። በተቃራኒው በተለይ የቡና ደጋፊዎች በኩል እየታየ ያለው መልካም የስፖርታዊ ጨዋነት አስገራሚና አስደሳች ሆኗል። ቡና አንድ ለባዶ እየተመራም ባለበት ደጋፊው እስከ መጨረሻው ቡድኑን በማበረታታት ያልተቋረጠ ድጋፍ በመስጠት ያሳየው የባህሪ ለውጥ አስደናቂ ነበር ማለት ይቻላል። ቀጥሎ የተጫወቱት የኢትዮጵያ ንግድ ባንክና አዳማ ከነማ ቀዝቀዝ ባለ የጨዋታ ሂደት አንድ ለአንድ አቻ ተለያይተዋል። ትናንት በአዲስ አበባ ስታዲዮም ቅዱስ ጊዮርጊስ መብራት ኃይልን ሁለት ለአንድ ረቷል። በተሰራበት ጥፋት የተሰጠውን ፍጹም ቅጣት አስቆጥሮ ጊዮርጊስን አሸንፎ እንዲወጣ ያደረገው አዳነ ግርማ ነው። የቅዱስ ጊዮርጊሱ ዋና አሰልጣኝ ብራዚላዊው ዶስ ሳንቶሽ ከጨዋታው በኋላ በሰጡት አስተያየት ችግሮች ነበሩብን፣ ከረፍት መልስ አስተካክለናል። የተጋጣሚያችን የመሀል ተጫዋቾች ጥንካሬ ደግሞ ጨዋታውን ከባድ አድርጎብናል። ዋናው ጉዳይ ውጤት ነው እና ሶስት ነጥብ ማግኘታችን ለጊዮርጊስ ደጋፊዎች እና እኔን ከተጫዋቾቹ ጋር አስደስቶናል ብለዋል። አቶ አጥናፉ አለሙ የመብራት ኃይል ዋና አሰልጣኝ በበኩላቸው ከዛ ለጨዋታ እንግዲህ እንዳያችሁት በጣም ጥሩን ጨዋታ ነው ያደረግነው። እንግዲህ ጥሩነቱ ብዙ ጊዜ መገለጫው ያው ውጤቱን መቀየር ነው። ለውጤት መቀየር የሚሆኑ ብዙ ነገሮችን ሰጥተናል፣ ግን አጋጣሚ ሆኖ እንግዲህ አንዳንዴት ትቀባይዋለች። ለጨዋታው ሂደትና ለተጫዋቾቻቸው ችግር የነበረው በየደቂቃው ይሰማ የነበረው የፊሽካ ድምፅ ጨዋታውን እንዳበላሸው ተናግረዋል። ሲዳማ ቡና ወላይታ ዲቻን ሁለት ሁለት ለባዶ በማሸነፍ የደረጃ ሰንጠረዡን በ17 ነጥብ መሪነቱን መልሶ ተረክቧል። ከመሪው እስከ አራተኛ ደረጃ ያሉት ቡድኖች የሚበላለጡት በአንድ ነጥብ እና በጎል ልዩነት ነው። ሲዳማ ቡና በአስራ ሰባት መከላከያ በአስራ ስድስት ቅዱስ ጊዮርጊስ በአስራ አምስት ኢትዮጵያ ቡና በአስራ አራት ነጥብ ከአንደኛ እስከ አራተኛ ያለውን ስፍራ ይዘዋል። ሶስት ቡድኖች ደግሞ በእኩል አስራ ሶስት ነጥብ ተፋጠዋል። ከአዲስ አበባ ወደ ግብጽ ስናቀና በዚያ በአንድ ወጣት ተጫዋች ላይ ባጋጠመው ድንገተኛ ሞት የግብጽ ሊግ በሀዘን ላይ ተቀምጧል። በመኪና አደጋ ያረፈው የአልኢሳር ተጫዋች ዩሱፍ ሙሄ ወደ አሌክሳንደሪያ ከተማ በመጓዝ ላይ ያለ ባጋጠመው የመኪና አደጋ መሞቱ ነው። በዚሁ ምክንያት ሟቹ የሚጫወትለት አልኢታሀድ የነበረበትን ግጥሚያ ለሌላ ጊዜ ማራዘሙ ታውቋል። አመሰግናለሁ። ገዛኸኝ፣ ወደ እንግሊዙ ፕሪሚየር ሊግ ስንሸጋገር የእንግሊዝ ፕሪምየር ሊግ በቦክሲንግ ዴይ ከመጠመዱ በስተቀር የስፔን፣ የኢጣሊያ፣ የጀርመንና የሌሎች ሊጎች በገናና በአዲሱ ዓመት በዓል በረፍት ላይ ይገኛሉ። በእንግሊዝ ፕሪምየር ሊግ አንድ ቡድን በሳምንት ሦስት ግጥሚያዎችን ያደርጋል። በዚህ በቦክሲንግ ዴይ መርሃ ግብር መሠረት ቦክሲንግ ዴይ ሲጀመር ቼልሲ፣ ማንቸስተር ሲቲና ማንቸስተር ዩናይትድ በአቻ ውጤት ነጥብ ሲጥሉ፣ አርሰናል ግን ድል ቀንቶታል። ደረጃውንም ከስምንት ወደ አምስት አሻሽሏል። ሳውስሃምተንና ቼልሲ አንድ ለአንድ ሲለያዩ ያሳዩት ጨዋታ በሁለቱም በኩል ጠንካራ ነበር። ማንቸስተር ሲቲ ተሟሙቶ ሁለት አቻ መለያየቱ ከመሪው ቼልሲ ጋር ያለውን ልዩነት እንዳያሰፋ አድርጎታል። ማንቸስተር ዩናይትድ ደግሞ አሸንፎ ለመውጣት ይችል ነበርና ያደረገውን ከፍተኛ ጥረት መና ያስቀረው አሞራው የተቀናቃኙ ቡድን ግብ ጠባቂ ነው። ያንግ ሩኒና ቫን ፐርሲ ተደጋጋሚ የጎል ሙከራዎችን ቢያደርጉም ግብ ጠባቂው አክሽፎባቸዋል። ዜሮ ለዜሮ ነው የተለያዩት። በቦክሲንግ ዴይ መጀመሪያ ጨዋታ ድሌ ቀናው አርሰናል ኩንስ ፓርክ ሬንጀርስን ሁለት ላንድ ሸኝቷል። ሌሎቹ አብዛኞቹ ግጥሚያዎች የተጠናቀቁት በአቻ ውጤት ነው። ቦክሲንግ ዴይ ግጥሚያ ሰሞኑንም ይቀጥላል። በደረጃ ሰንጠረዡ ላይ ልዩነት አልተፈጠረም። ቼልሲ በ46 ማንቸስተር ሲቲ በ43 እና ማንቸስተር ዩናይትድ በ36 መሪነታቸውን አጠናክረው ቀጥለዋል። በዚሁ ላብቃ። አድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌነኝ። ሰላም፣ ደህና ቆዩ። ሰሎሞንን እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች በኢትዮጵያ በመጪው ግንቦት ወር ለሚካሄደው ምርጫ ዝግጅት እንደተጀመረ ይታወቃል። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ ወይም የመብት መገለጫ መሳሪያ እንደሆነ፣ ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ የዲሞክራሲ ማምጫ ዘዴ እንደሆነ አቶ ግርማ ሞገስ ይናገራሉ። አቶ ግርማ በሙያ ኤሌክትሪካል ኢንጂነር ሲሆኑ ስለ ሰላማዊ ትግል መጽሐፍ ደርሰዋል። ስለ ምርጫ አካሄድም ብዙ እየጻፉ ናቸው። አቶ ግርማን ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳሀዬ ነች። አቶ ግርማ ሞገስ ስለ ምርጫ አንድ ግልጽ መሆን ያለበት ነገር አለ በማለት ዲሞክራሲ በሰረጸባቸውና ባልሰረጸባቸው ሀገሮች ስለሚኖረው ይዘት በማብራራት ይጀምራሉ። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው። የሰላማዊ ትግል አካል ነው። ዲሞክራሲ ባልሰረጠባቸው ሀገሮች ፍትሀዊና ነፃ ምርጫ ይደረጋል ብለን መጠበቅ የለብንም። ዲሞክራሲ በሰረጠባቸው ሀገሮች ነፃና ፍትሀዊ ምርጫ በመደረጉ ነው የዲሞክራሲ መገለጫ ነው የምንለው። ዲሞክራሲ በሰረጠባቸው ሀገሮች ያለውን ሁኔታ ዲሞክራሲ ባልሰረጠባቸው ሀገሮች የምንጠብቅ ከሆነ ላም ባልዋለበት ኩበት ለመልቀም ተሰማርተናል ማለት ነው። አቶ ግርማ በምርጫ የሚሳተፉት ፓርቲዎች ሚና ህዝቡን ማደራጀት፣ ማስተማርና ለምርጫ ማብቃት እንደሆነ ገልጸዋል። የሰላም ትግል ፍልስፍና ምን ይላል? ዲሞክራሲ ባልሰረጠባቸው ሀገሮች የህዝቡ ነጻ አውጪ ህዝቡ ራሱ ነው ይላል። ቡድኖች አይደሉም። ጫካ የተከማቹ ቡድኖች ወይ ውጭ ሀገር የተሰባሰቡ ቡድኖች ወይንም ሀገር ቤት አይደለም። የምርጫ ፓርቲዎች ሚና ምንድነው? ህዝቡን ማደራጀት ማስተማርና ለዛ ማብቃት ነው። ታግለው ማታገል ነው ፓርቲዎች። መራጩ ህዝብ በብዛት ወጥቶ እንዲመዘገብ ማድረግ አለባቸው። ምርጫ ከተሰጠ በኋላና ድምፅ ከተቆጠረ በኋላ በብዛት የወጣው ህዝብ ድምፁን ማስከበር አለበት። ከስርቆት ማዳን አለበት። ለዛ ማደራጀትና ማዘጋጀት አለባቸው እንደገናም የምርጫ ፓርቲዎች የሚያቀርቧቸው እጩዎች ኢህአዴግ ከሚያቀርባቸው እጩዎች በትምህርትም በዓላማ ጥናትም በሁሉ ነገር የተሻሉ መሆናቸው ማረጋገጥ አለባቸው። በመጨረሻ ላይ ድምፅ ሲቆጠር የእጩዎችን ድምፅ በትክክል መቆጠሩን የሚታዘቡ ታዛቢዎች አሉ። ተቃዋሚ ፓርቲዎች መልምለው የሚያቀርቧቸው እነኛም ሰዎች በዓላማ ጽናት ያላቸው በዲስፕሊን የታነጹና በፍራቻ ወደኋላ የማይሉ ማድረግ አለባቸው። እነዚህን ነገሮች ካሟሉ ተቃዋሚ ፓርቲዎች የተሻለ ሊሰሩ ይችላሉ ብዬ ገምታለሁ። አቶ ግርማ ሞገስ ኢትዮጵያ ውስጥ የሚካሄደው ምርጫ ተገቢውን መልክ እንዲይዝ መንግስት ማድረግ ስለሚገባው ነገሮችም ዘርዝረዋል። በመንግስት በኩል ደግሞ የሚዲያ ሰዓት ለተቃዋሚዎች መልቀቅ እንደገና በመንግስት እጩዎች እና በተቃዋሚ ፓርቲ እጩዎች መካከል ውይይትና ክርክር ሲደረግ ህጎችና ደንቦች ይኖራሉ። እጩዎች የሚሏቸውና የማይሏቸው ነገሮች በዛ ላይ የተመሰረተ ውይይት እንዲካሄድ ግን ውይይቱ ግልጽና ህዝብ በህይወት የሚያዩ እንዲሆን ቢያደርግ ጥሩ ነው። መንግስት በቀደም እሁድ ታህሳስ አስራ ሁለት ቀን የተመረጡ የህዝብ ታዛቢዎች አንዳንድ አካባቢ ጉድለቶች አሉ። ባለፈው እሁድ ሁለት መቶ ሀያ አምስት ሺህ የህዝብ ታዛቢዎች ወይም ምርጫ አስፈጻሚዎች ተመርጠዋል። እነኚህ ናቸው ኋላ ካርድ የሚይዙት፣ ካርድ የሚሰጡት፣ ካርድ የሚቆጥሩት፣ ኮሮጆን የሚቆጣጠሩት። ከነኚህ ውስጥ ያለፈው እሁድ የኢህአደግ አባል የሆኑ ሰዎች ተመርጠዋል። ስለሆነም የምርጫ ቦርድ ህግ እንደሚለው እነኚህ የህዝብ ታዛቢዎች ገለልተኛ እንዲሆኑ እርማት ማድረግ አለበት። ቢያደርግ ጥሩ ነው። በእጩዎች ላይ በፈለጉበት ሄደው ቅስቀሳ ሲያደርጉ ወከባዎች አለማድረግ፣ መጨረሻ ላይ የሚቀርቡ የእጩዎች የተቃዋሚ ፓርቲ እጩዎች ታዛቢዎች በምርጫ ጣቢያዎች ቆመው የመጨረሻ ድምፅ ሲሰጥ ሲታዘቡ አለማዋከብ፣ አለማባረር፣ እነኝ እነኝም ቢያደርግ የተሻለ ምርጫ ሊደረግ ይችላል። መንግስት ለዲሞክራሲ እድገት በኢትዮጵያ አስተዋጽኦ አድርጓል ማለት ይቻላል። ከዚህ በፊት ኢትዮጵያ ውስጥ በተካሄዱት ምርጫዎች የተስተዋሉና መታረም ያለባቸው ያሏቸውን ነጥቦችንም አቶ ግርማ አንስተዋል። በፊት ሲደረግ የነበሩ ምርጫዎች መንግስት በተለይ ሁለት ሺ ሁለት ላይ ለተቃዋሚዎች በቂ ሚዲያ አልሰጠም። ውይይቱ በቴሌቪዥን ኤዲት አድርገው ለህዝብ የለቀቁት ያ ያ ነገር መወገድ አለበት። በየቦታ እጩዎችን ማሳደድ ነበር፣ መቆም አለበት ቅስቀሳ ሲደረግ ወከባዎች ነበሩ፣ መቆም አለበት። ምርጫ እንዳይሰረቅ ትብብር ማድረግ አለበት። አቶ ግርማ ሞገስ ባለፉት ምርጫዎች በተቃዋሚዎች በኩል የተንጸባረቁት ድክመቶችንም ጠቁመዋል። ባለፈው ምርጫ ተቃዋሚዎች ቀደም ብለው ለህዝቡ ምርጫ እንደሚገቡ አሳውቀው ህዝቡን ማስተማርና ማደራጀት ወይንም የምርጫውን አውራ ጎዳና ማሳየት አያደርጉም ነበረ። በአሁኑ ጊዜ በቅርብ እንዳየ ነው የአንድነት ፓርቲ ከማንኛውም ቀደም ብሎ የአውራ ጎዳናውን ለህዝብ ይፋ አደረገ። በህዝብ ላይ ነው መተማመነው ብሏል። ያንን ግልጽ አደረገ እና ያ ማድረጉ ጥሩ ነው። እንደገና አሁን ተደራጅ ብሏል። ለምርጫ ቱ ታውዘንድ ሰብ ለሁለት ሺ ሰባት እሱም ጥሩ ነው። እነኚህ ነገሮች ሁሉ ከቀድሞ መሻሻል አለባቸው። ቀደም ብሎ በተደረጉ ምርጫዎች በግማሽ ልብ ነበር ሲሰራ የነበረው። ገዢው ፓርቲ ኢህአደግ እንደገና ለመመረጥ ሲቀርብ በኢኮኖሚ በመሰረተ ልማት ዝርጋታ ድህነትን ለመቀነስ በሚያደርጋቸው ጥረቶችና በሌሎችም ያገኛቸው ስኬቶች ላይ ተመርኩዞ በበለጠ ለመስራት ራዕይ ያለኝ ብሎ ሊቀርብ ይችላል። ተቃዋሚ ፓርቲዎችስ በምርጫ ለማሸነፍ ምን ራዕይ ይዘው መቅረብ ይኖርባቸዋል? ይላሉ ለሚለው ጥያቄ አቶ ግርማ ኢትዮጵያን ወዴት እወስዳታለሁ የሚለውን ነጥብ በግልጽ ማስቀመጥ እንዳለባቸው ገልጸዋል። ተቃዋሚው እድል ቢሰጠው ወዴት ወስዳታለው የሚለውን በግልጽ ማስቀመጥ አለበት። ከዛ በመለስ ደግሞ በአሁኑ ሰዓት ኢትዮጵያ በተለይ የኢትዮጵያ ሕዝብ በምን ሁኔታ ላይ እንደሚገኝ በግልጽ ማስቀመጥ አለበት። የመብት ጉዳዮች መነሳት አለባቸው። አንድ የእስረኞች ጉዳይ መፈታት መጠየቅ አለበት። የሁለተኛ ነው። ሶስተኛ የኩሽና ፖለቲካ ተቃዋሚ ፓርቲዎች የምርጫ ፓርቲ ናቸው። ከህዝቡ ጋራ የሚያስተሳስራቸው የህዝቡ የዕለት ዕለት ኑሮ ነው። ያንን በዝርዝር ያውቃሉ ወይ? ስለ አተር ዋጋ፣ ስለ ባቄላ ዋጋ፣ ስለ ሽንኩርት ዋጋ፣ ስለ ድንች ዋጋ መናገር ይችላሉ ወይ? እኔ ድሉ ቢሰጠኝ እነዚህ ነገሮች አስተካክላለሁ ብለው ህዝቡን ወደ ራሳቸው ለመሳብ ይችላሉ ወይ? እነኚህ ነገሮች በጣም አስፈላጊ ናቸው። የኑሮ ውድነት ሲጠቃለን ለምሳሌ አንድ ሰው አዲስ አበባ ከተማ ግራ ቀኙ ሲያይ የከተማዋ ውበት እየጨመረ ሄዷል። በሌላ በኩል በዛው ከተማ ውስጥ የሚኖረውን ከቦታ ቦታ የሚንቀሳቀሰውን ህዝብ ስታይ ከከተማ ውበት ጋር አብሮ እያማራ አልሄደም። ያ የሚያሳየው የህዝቡን የኑሮ ውድነትና የኑሮ ውድነት በህዝቡ ላይ ያደረሰውን ጉስጡልና ነው። ስለሆነም ተቃዋሚ ፓርቲዎች ይሄ መንግስት በህንፃ እና በሌሎች ስራዎች ላይ የሰራውን ማርክ በትክክል መስጠት ምስጋናቸውን በማቅረብ ከግንባታው ጋር ተያይዞ የህዝቡ ኑሮ መሻሻል ነበረበት፣ እኛም ብትመርጡን ይህንን አሟልቶ መሄድ እንችላለን ብለው ማለት መቻል አለባቸው። ተቃዋሚ ፓርቲዎች በምርጫ ዘመቻ ኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች አሁን እርስዎ የዘረዘሯቸውን ነጥቦች ለማሟላት የሚያስችል ብቃት አላቸው ብለው ያምናሉን? ለሚለው ጥያቄ በመጪው ሰኞ በሚቀርበው ሁለተኛ ክፍል ዝግጅታችን መልስ ይሰጣሉ። አፍሪካ ነክ ርሶች ፕሮግራምን ነበረ ያደመጥ ነው። በመቀጠል የሚቀርበው የምሽቱ ፕሮግራም ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ። በገጠራማ የደቡብ ምሥራቅ ጊኒ መንደር ውስጥ አንድ ትንሽ ልጅ በኢቦላ ምክንያት ከሞተ ድፍን ዓመት ሆነ። ያ ልጅ የዚህ የአሁኑ ምዕራብ አፍሪካን ያስጠበበ ወረርሽኝ የመጀመሪያው ሰለባ እንደነበረ ተመራማሪዎቹ ይስማማሉ። ከዚያ ወዲህ እስከ ዛሬ በዘለቀው ጊዜ ቢያንስ 2597 ሰዎቿ በኢቦላ ቫይረስ ተይዘውባታል። ጊኒ ይበልጥ የተጠቁትና ወላፈኑ የበረታባቸው ግን ጎረቤቶቿ ሴራ ሊዮንና ላይቤሪያ ናቸው። ሴራ ሊዮን በያዝነው ታሕሳስ ውስጥ አዲስና የተጠናከረ ዘመቻ መጀመሯን ሪፖርተራችን አንሉክ ከዳካር ሴኔጎል የላከችው ዘገባ ይጠቁማል። አሁን ሴራ ሊዮን ጥረቶቿን ያማከለችው በሰሜንና በምዕራብ ክፍሎቿ ላይ ነው። ሰው ላለፈው ገና በርከት እያለ እንዳይሰበሰብ መንግሥቱ እገዳ ጥሏል። የፖርት ሎኮ ወረዳ ሰው ያለፈውን ሳምንት የፈረንጅ ገና ያሳለፈው ወትሮ ከሚያደርገው መገናኘትና ፈንጠዝያ በተለየ ሁኔታ ሁሉም በየቤቱ ሆኖ ደጁን ዘግቶ ነው። የጤና ባለሙያዎች ታዲያ ከቤት ቤት ይዞሩ ነበር። የጤና ባለሙያዎቹ ይበልጥ ሰው ማግኘት፣ ሰውን በተሻለ ሁኔታ ማስረዳት እንዲችሉ በየቤቱ የታመመ ሰው ካለም እንዲወጣ ለማድረግ እድል ለመፍጠር ሲባል ነው ሰው እንዳይንቀሳቀስ የተደረገው። ይህ ሥራ አሁንም እንደቀጠለ ነው። የሥራው አንዳንድ ክፍሎች ሰው ከወረዳይቱ እንዳይወጣም ሌላ ከውጭ እንዳይገባም የሚከለክሉ ናቸው። መረባበሽ እንዳይኖር ማለት ነው። የሴራሊዮን ጤና ጥበቃ ሚኒስቴር ቃል አቀባይ ሲዴ ቱኒስ ናቸው። ዋና ከተማይቱን ፍሪታውን ጨምሮ በተለይ በምዕራብ አካባቢዎች አሁንም የቫይረሱ መተላለፍ እጅግ የበዛ መሆኑን የዓለም የጤና ድርጅት አስታውቀዋል። ባለፈው ህዳር የመያዙና የመታመሙ ቁጥር በእጅጉ ጨምሮ ታይቷል። በቂ የኢቦላ ሕክምና ማዕከላት አልነበሩም። የታመሙትም በየቤቱ እንዲቆዩ ተደርጓል። የአሁኑ ዘመቻ ባለፈው ታህሳስ ስምንት ሲጀመር ግን በኢትዮጵያ አቆጣጠር አምስት አዳዲስ የሕክምና ተቋማት ተከፍተው ነበር። የአምቡላንሶች ቁጥር ከ16 ወደ 49 ጨምሯል። አስር ተጨማሪ የምርመራ ላቦራቶሪዎች ተከፍተዋል። አምስቱ እዚያ ወረርሽኙ በበረታበት ምዕራብ አካባቢ ነው ያሉት። ስለዚህ እነዚህ አገልግሎቶች የታመሙ ሰዎችን ወይም የተጋለጡትን ማግኘት አለባቸው። ለዚህ ነው ዘመቻውን ማጠናከር ያስፈለገው። በማህበረሰቦች በራሳቸው የሚሰራ ነው ስራው። የራሳቸው አነቃቂዎችና አስተባባሪዎች የራሳቸው ንክኪ አነፍናፊዎች አሏቸው። የቅኝትና የፍለጋው ጥረት አካል ናቸው። የየአካባቢው ባለስልጣናት ሂደቱን ያስተባብራሉ፣ ይመራሉ። በምዕራቡ ክልል በተጠናከረው ጥረት ሰው በጤና ጥበቃ ሥርዓቱ ላይ መተማመን እንደገና ገና እያዳበረ ነው። እንዲያውም እየመጡ ታመናል የሚሉም አሉ። በእርግጥ የዚህን ጥረት ውጤት ለማየት ሴራሊዮን ገና ብዙ ሳምንታት ማሳለፍ ሊኖርባት ይችል ይሆናል። የዓለም የጤና ድርጅት ግን በአዲስ ሁኔታ የሚያዘው ሰው ቁጥር ከቀድሞ አስፈሪ ሁኔታ ገታ እያለ እንደሆነ እየተናገሩ ነው። ጤና ይስጥልኝ ከጤና ዝግጅት ፕሮግራማችን ሊጠናቀቅ አንድ ሁለት ደቂቃዎች ናቸው ያሉት። ሶሎሞን አጫጭር መረጃዎች አሉ። አጫጭር መረጃዎች አሁን አሉኝ። እንግዲህ ለማጠቃለያ ያህል ከምንዛሬ ልጀምርና ዛሬ አንድ የዩናይትድ ስቴትስ ዶላር ሀያ ብር ከ20 ሳንቲም ተመንዝሯል። እርስዎ አንድ ዶላር ካሎት 20 ብር ከ10 ሳንቲም ያገኛሉ። አንድ ዶላር ከፈለጉ ደግሞ መግዛት 20 ብር ከ30 ሳንቲም መክፈል ይኖርቦታል። አንድ የእንግሊዝ ፓውንድ 31 ብር ከ34 ሳንቲም ነው። አንድ ዩሮ 24 ብር ከ56 ሳንቲም ነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት ነገ ሙሏ ኢትዮጵያ ፀሐያማ ማ ነው የምትሆነው። አዲስ አበባ ከፍተኛ ሙቀቷ 24 ዝቅተኛው 6 ነው የሚሆነው። በኢትዮጵያ ከፍተኛው ሙቀት የጋምቤላው 40 ዲግሪ ሴልሽየስ ይሆናል። ዝቅተኛው ደግሞ የባሌሮቤው ዝቅተኛ አራት ዲግሪ ሴልሽስ ይሆናል ጅማና መቀሌም አምስት ናቸው። አዲስ አበባ ስድስት ባህር ዳር ሰባት ሀረር ዘጠኝ ከአስር በታች ሆኖት ማለት ነው። በታሪኩ ስንመለከት አጼ አምደ ጽዮን ቀዳማዊ የዛሬ 682 ዓ ም ዓመት በ1325 ዓ ም የደቡብ ዘመቻ አደረጉ። በዚሁ እን ሰናበት ቆንጅት አድማጮች በዚሁ ሙዚቃ እንሰናበታችኋለን። ዲ ኦሪዮርስ የተጫወቱት ነው። ዋት አር ዩ ዱንግ ኦን ኒው የርስ ኢቭ የአዲስ ዓመት ዋዜ ማለት ምንድን ነው? ምሰሬው ልጋብዝሽ ይሆን እያሉ ነው። በእኛ በኩል ነገ ማታ አብረን እንድናመሽ እንጋብዛችኋለን። እስከ ዋዜማውም አብረን ቆይ እንጋብዛለን። ደህናደሩ ወደ ትግርኛ ቋንቋ ስርጭት እናልፋለን። Twelve o'clock at night, welcoming in a new year. New Year's Eve. Maybe I'm crazy to suppose I'd ever be the one you chose. Out of the thousand invitations you read. The voice of America.